ስደተኞችን በተመለከተ አውሮፓ ጥብቅ አሰራርን ከመከተል በፊት ለስደተኞቹ ሰብአዊ መብትን ልናከብር ልንንከባከባቸው ልንጠብቃቸው ኃላፊነታችንም ልንወጣ ይገባል ሲሉ የተናገሩት የፈረንሳዩ ጠቅላይ ሚኒስትር ማኑኤል ቫልስ በካሌ የሚገኘውን ዡልፌሪ የተሰኘውን የስደተኞች ማዕከል ጉብኝታቸውን ተከትሎ ነበር። ሆኖም ከዚሁ ማዕከል ብዙም የማይርቃውና ወደ ሶስት ሺህ የሚጠጉ ስደተኞች በአስከፊ ሁኔታ የሚኖሩበት ኒው ጀንግል ተብሎ የሚጠራውን ስፍራ ጠቅላይ ሚኒስትሩም ሆኑ የአውሮፓ ሕብረት ኮሚሽን ተወካዮች ድርሽ ያላሉ ሲሆን ስደተኞች በድብቅ በባቡር በመሳፈር ወደ እንግሊዝ ለመሻገር የሚሞክሩበትን ዩሮ ታናለንና በካሌ ስደተኞች አገልግሎት የሚሰጠውን ሆስፒታል እንዲሁም በካሌ የሚገኘውን የጸጥታ አስከባሪዎችን ካምፕን ግን ተዘዋውረው ጎብኝተዋል። ጠቅላይ ሚኒስትሩን ጨምሮ የአውሮፓ ሕብረት ተወካዮች በጋራ እዛውን ለተገኘ ነው። ጋዜጠኞች ጉብኝታቸውን አስመልክተው መግለጫ ሰጥተውም ነበር። በወቅቱም እንደተገለጸው የፈረንሳይ መንግስት 1500 ለሚጠጉ ስደተኞችን ማስተናገድ የሚችል አዲስ የስደተኞች መቀበያ ማዕከል ካሌ ውስጥ ለመገንባት መዘጋጀቷንም ጠቅላይ ሚኒስትር ቫልስ የገለጹ ሲሆን ሮ አውሮፓ ሆነችም ፈረንሳይ እንዲሁም ሁላችንም ትልቅ ኃላፊነት ከፊታችን ተደቅኗል። ወቅታዊ ሁኔታው የሚያሳዝን ነው። ሊታገዙትም የማይችል ነገር ነው። ስደተኞች እየሞቱ ያሉት እዚሁ በአውሮፓ ድንበሮች ላይ ነው። ይህ ሁኔታ ኃላፊነታችንን የሚያስታውስ ነው። በዚሁ በካሌ ይገነባል የተባለውና ወደ 25 ሚሊዮን ዩሮ ወጪ እንደሚደረግለት የተነገረው አዲሱ የስደተኞች መቀበያ ማዕከል የአውሮፓ ህብረት ከወጪው አምስት ሚሊዮን ዩሮን የገንዘብ ድጋፍ እንደሚያደርግ የኮሚሽነሩ ተቀዳሚ ምክትል ፕሬዝዳንት ፍራንስ ቲመርመንስ በዚሁ ወቅት አስተዋውቀዋል። ይሁን እንጂ ይህ በፈረንሳዩ ጠቅላይ ሚኒስትር የቀረበው የማዕከል ግንባታ እቅድን ተከትሎ የፈረንሳይ ፖለቲከኞችና የሰብዓዊ እርዳታ ሰጪ ተቋማት በእቅዱ ላይ ትችታቸውን እየሰነዘሩ ይገኛሉ ምንም እንኳን ምክንያታቸው የተለያየ ቢሆንም። የአክራሪው የብሔራዊ ግንባር ፓርቲ ሊቀመንበር ማሪን ሎፔን አዲሱን የጠቅላይ ሚኒስትሩን እቅድ በመቃወም እንደሳቸው ፍላጎት ፈረንሳይ ሕጋዊም ሆነ ሕጋዊ ያልሆኑ ስደተኞችን መቀበል ማቆም አለባት ሲሉ ተደምጠዋል። ታዲያ ይህንኑ የማሪን ሎፔን ሀሳብ በተመለከተ ለጠቅላይ ሚኒስትሩ ካሊ ላይ ቀርቦላቸው ለነበረው ጥያቄ በሰጡት ምላሽ የማልጠብቀውን ነገር አይደለም። አክራሪው የቀኝ ፓርቲም ሆነ ወይዘሮም ሎፔን የተናገሩት ኃላፊነት የጎደለው የሚያስቆጣና እውነትነት የጎደለው ነገር ነው። ወደ ስምንት መቶ ሺህ የሚጠጉ ስደተኞችን በያዝነው የፈረንጆች ዓመት ልትቀበል እንደምትችል የተገመተችው ጀርመን በሁለት ቀናት ውስጥ ብቻ ወደ ሁለት ሺህ ለሚጠጉ ስደተኞች መጠለያ ማዘጋጀቷን ተከትሎ ፈረንሳይ ለአንድ ሺህ አምስት መቶ ስደተኞችን የሚያስተናግደውን አዲሱን የመቀበያ ማዕከል ለመገንባት ከ እስከ 4 ወር ይፈጅብኛል ማለቷን ተከትሎ የክረምቱ መቃረብ ያሳሰባቸው አንዳንድ አካላትም ለምን ያን ያህል ጊዜ ሲሉ ጥያቄ ማንሳታቸውም አልቀረም። ለዶችቬሌ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከፈረንሳይ ፓሪስ።